voice of America ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ አራት 2008 ዓ.ም ዝግጅታችን ጀምሯል። ጤና ይስጥልን እንደምናመሻችሁ፣ አድማጮች ጤና ይስጥልን ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ ሰሎሞን አባተና ቆንጂት ታየነን። በጎንደርና በባህር ዳር ሰላምና መረጋጋት መስፈኑን የኢትዮጵያ ቴሌቪዥን የክልሉን ፖሊስ ጠቅሶ ዛሬ ዘግቧል። የሰማያዊ ፓርቲ ምክትል ሊቀመንበር አቶ ነገሰ ተፈረደኝ ደግሞ ከአካባቢው የፓርቲው አባላት አገኘሁ ባሉት መረጃ መሰረት ይህንም ብለዋል። እርግጥ ከፍተኛ ሰላማዊ ሰልፍና ሌሎች ትግሎች የሉ ግን የአካባቢው ላይ ያለው የተለያዩ ወረዳዎች ላይ የፖሊስና የደህንነት ኃይሎች የሰማያዊ ፓርቲ አባላትን እያሰሩና በቁጥር ስር እያዋሉ ያለበት ሁኔታ ነው ያለው። በአብይ ርዕስ ዝርዝሩን ይዘናል። በሪዮ ኦሊምፒክ በሩጫ የምትጠበቀው ኢትዮጵያ በዋና ባሰለፈችው በሮቤል ኪሮስ ዓለምን ጉድ እያሰኘች እያነጋገረች መሆናቸውን ቀደም ሲል የቀረበው ዝግጅት ክፍላችን ገቢና ዘግቧል። አግኝተውታል። ከዚህ በፊት ትላልቅ ውድድሮች ተወዳደሪ ያውቃሉ። እንደ ኦሎምፒክ ዓይነት ባይሆንም ወርልድ ሻምፒዮናዎች እና ዩዝ ኦሎምፒኮች ተወዳደሪ ያለው የሮቤልን ድምጽ ነው የሰማችሁት። በሁለተኛው አጋማሽ ደግሞ በኢትዮጵያ ሕዝብ የጋራ ትግል ሸንጎ ፓርቲ አስተባባሪነት እዚህ ዋሽንግተን ዲሲ ውስጥ በተካሄደ ሕዝባዊ ውይይት ላይ የተቀናበረ ዘገባ እናቀርባለን። ብርሃን ኃይሉ ፕሮግራሙን ትመራለች። ከርቲስ ባይነም ነው ቴክኒሻኑ። ወደ ዓለም ዜና እንለፍ። በአዲስ አበባ መንገድና ትራንስፖርት ቢሮ ቅርንጫፍ ጽሕፈት ቤቶች ስናገለግል የቆየን ከስድስት መቶ በላይ ሰራተኞች ከምደባ ውጭ ሆነናል ወይም ከስራ ተባረናል ሲሉ ቅሬታቸውን እየገለጹ ነው። ከስራ ገበታቸው እንዲነሱ የተደረጉት የፖለቲካ አመለካከታቸውን ጭምር መነሻ ባደረገ አዲስ ምደባ መሆኑን አስረድተዋል። ቅሬታ አቅራቢዎቹ አንድም ሰራተኛ አልተባረረም ያለው ቢሮው በበኩሉ፣ አዲሱ ምደባ የስራ ልምድና የትምህርት ዝግጅትን ብቻ መሰረት ማድረጉን አስታውቋል። በመጽሔት ዘገባ ይኖረናል። በሱዳን ዳርፉር ብሉናይል እና ደቡብ ኮርዶፋን ክልሎች ላይ ሰላም ለማስፈን የታሰበ ድርድር በዛሬው እለት ተጀምሯል። የድርድሩ ሀሳብ የቀረበው በፕሬዝደንት ሀሰን ኦማር አልበሽር ሲሆን የተቃዋሚዎቹ ጥምረት ሀሳቡን ተቀብሎ ለመገናኘት ፈርሟል። ይህ ከትናንት በስቲያ ሰኞ አዲስ አበባ ላይ የተፈረመው የውይይቱ ሂደት አመላካች እቅድ የሆነ ስምምነት የሚያካትተው የሳዲቅ አልማህዲውን ኡማ ፓርቲ ደቡብ ቆርዶፋንና ብሉ ናይል ግዛቶች ውስጥ የሚንቀሳቀሰውን የሱዳን ሕዝብ አርነት ጦር ሰሜን ወይም ኤስፒኤልኤ ኖርት የሚባለው አማጺ ቡድን፣ ዳርፉር የሚገኘው የፍትህና የእኩልነት ንቅናቄ፣ እንዲሁም የሱዳን አርነት ንቅናቄ መሆናቸው ታውቋል። የኤስፒኤልኤ ሰሜን ተጠሪ ትናንት በሰጡት መግለጫ ከሱዳን መንግስት ጋር በግንባር መነጋገር መጀመራቸውን አስታውቀዋል። የድርድሩ ጉባኤ የፊታችን መስከረም ሰላሳ እንደሚከፈት ፕሬዚደንት አልበሽር በቅርቡ አስታውቀዋል። የሶማሊያ የጸጥታ ኃይሎች የውጭ ማንነት ያለው የአልሻባብ አዛዥ መያዛቸውን አስታወቁ። የአልሻባቡ መሪ አልሱዳኒ በሚል የተቀጥላ ስም የሚጠራው ሰኤድ አብዱላሂ አቡበከር የተያዘው ከሌሎች አራት የአልሻባብ አዛዦች ጋር የማዕከላዊ ሶማሊያዊቱ ሙዱግ ክልል ዋና ከተማ በሆነችው ጋልካዮ ከተማ ላይ በተካሄደ ዘመቻ መሆኑ ታውቋል። ዘመቻውን ያካሄዱት በአሜሪካ ጦር የሰለጠኑ በሶማልኛ ዳናብ ወይም መብረቅ የሚባል የኮማንዶ ቡድን አባላት መሆናቸውን የሶማሊያ ዜና አገልግሎት ሶና ዘግቧል። የውጭ ሰው ነው የተባለው አቡበከር ሱዳናዊ መሆኑና በአልሻባብ ውስጥ የታወቀ የፈንጂ ግብአቶች ኃላፊ እንደነበረ ተገልጿል። ሰሞኑንም ጋልካዮ ከተማ ውስጥ ለሰፈሩ የአሜሪካ ጦር ልዩ ኃይሎች የሶማሊያ ወታደራዊ ኃይሎች ከለላ የሰጡ ሲሆን ከሞቃዲሾ የሚወረወሩ ቡድኖች ፑንትላንድ ውስጥ እንዲህ አይነት ዘመቻ ሲያካሂዱ እምብዛም እንደማይታይ ተዘግቧል። እስላማዊ መንግስት ቡድንን ሊቢያ ውስጥ መድረሻ ለማሳጣት የተጀምረው የአሜሪካ ድብደባ እየተጠናከረ መሄዱ ተገልጿል። የዩናይትድ ስቴትስ ጦር የአፍሪካ እዝ ትናንት ማክሰኞ ብቻ በባህር ዳርቻይቱ ሲርቲ ከተማ ላይ ስምንት የአየር ድብደባዎችን ማድረሱን አስታውቋል። አይሲል ሊቢያን የሰሜን አፍራ አፍሪካ ጠንካራ ይዞታው ለማድረግ እየተፍጨረጨረ ባለበት በአሁኑ ወቅት ሲርቲ ከተማ ላይ ለመሰባሰብና ማዕከላዊ እዝ ለማድረግ እየጣረ መሆኑም ተነግሯል። ከሐምሌ 25 ወዲህ ባሉት አስር ቀናት ዩናይትድ ስቴትስ በአካባቢው 28 ድብደባዎችን ማካሄዷ ተገልጿል። ዘመቻ ኦዴሲ መብረቅ የተባለው ይህ ድብደባ እየተካሄደ ያለው በሊቢያ የመንግስት ጥያቄ መሆኑ ታውቋል። እስላማዊ መንግሥት ቡድን ባለፈው ወር ጀርመን ውስጥ ለደረሱ ሁለት የሽብር ጥቃቶች ኃላፊነት ከወሰደ ወዲህ ሀገሪቱ አዲስ ጸረ ሽብር ደንብ ልታወጣ እንደሆነ ተሰማ። የጀርመን የሀገር ውስጥ ጉዳይ ሚኒስትር ቶማስ ደማይዚሬ ያውጁታል ተብሎ እየተጠበቀ ያለው ድንጋጌ ለጀርመን ደህንነትና ጸጥታ አደጋ ይጋርጣሉ ተብለው የሚታመኑ ፍልሰተኞችን ይዞ ከሀገር የማስወጣት መብት መንግሥት እንዲኖረው የሚያስችል እንደሆነ ተገልጿል። በተጨማሪም አንድ ታካሚ የሽብር አድራጎት ሊፈጽም ይችላል የሚል እምነት ባደረበት ወቅት ሐኪሙ ምስጢሩን መግለጽ እንዲችል፣ ከሀገር እንዲባረሩ በፍርድ ቤት ጉዳያቸው የተያዙ ፍልሰተኞች ሂደትም እንዲፋጠን ለማድረግ የሚያስችል ሕግ መሆኑ ታውቋል። የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ቱርክ ትርጉም ያላትና አቻ አባል መሆኗን በድጋሚ አረጋገጠ። ኔቶ ይህንን ማረጋገጫ ያወጣው ከምዕራቡ ዓለም የተሟላ ድጋፍ እያገኘው አይደለም የምትለውን የቱርክን ስጋት ለማርገብ መሆኑ ተነግሯል። ቱርክ 28 አባል ሀገሮች አባላቱ በሆኑበት በሰሜን አትላንቲክ የጦር ትብብር ድርጅት ውስጥ ዩናይትድ ስቴትስን ተከትላ ሁለተኛዋ ግዙፍ ጦር ያላት ሀገር ነች። በተለይ በመካከለኛው ምስራቅ ያለው ሁኔታ በብዙ ትርምስ በተዋጠበት በአሁኑ ጊዜ ቱርክ ችግሮቹን በመጋፈጥ ቁልፍ አባልና አጋር ሀገር ነች ብሏል የኔቶ የዛሬ መግለጫ። በሌላ በኩል ደግሞ ሶሪያ ውስጥ ላለው ቀውስ መፍትሔ የማፈላለግ ተልእኮ ያለው የቱርክ የውጭ ጉዳይ ሚኒስቴር ቡድን ዛሬ ወደ ሩሲያ ተጉዟል። የሩሲያ ፕሬዚዳንት ቭላዲሚር ፑቲን ከቱርክ ጋር ገብተውበት የነበረውን ውጥረት በማርገብ ግንኙነቶቻቸውን ሙሉ በሙሉ ለማደስ ከገለጹ በኋላ ነው የቱርክ ልኡካን ቡድን ወደ ሞስኮ እንደሚበር የተሰማው። በሌላ በኩል ደግሞ የሁለቱ ሀገሮች መሪዎች በሩሲያዊቱ ሰሜናዊት ከተማ ሳንክት ፒተርስቡርግ ትናንት ከተገናኙ በኋላ የቱርኩ ፕሬዚዳንት ራሲብ ታይብ ኤርዶሃን ትናንት በሰጡት መግለጫ ሁለቱም ሀገሮች በአመት የመቶ ቢሊዮን ዶላር ግብይት ለማድረግ ያስቀመጡትን ግብ እንደሚመቱ ተናግረዋል። የሩሲያው ፕሬዚደንት ዛሬ በሰጡት መግለጫ ላይ ግን የሀገሮቹ የንግድ ግንኙነቶች ተመልሰው ሙሉ በሙሉ እንዲጠናከሩ ለማድረግ ጊዜ እንደሚጠይቅ አመልክተዋል። ሪፑብሊካኑ ፕሬዚደንታዊ እጩ ዶናልድ ትራምፕ ትናንት ንግግር ባደረጉበት ወቅት በሂለሪ ክሊንተን ላይ የሁከት አድራጎት እንዲፈጸም የጠየቁ የሚያስመስል መልእክት አስተላልፈዋል መባሉን መገናኛ ብዙኃኑ አጣመውብኝ ያሰራጩብኝ ነው ሲሉ ክስ አሰምተዋል። ሪፑብሊካኑ እጩ ፕሬዝደንት ትራምፕ በትናንቱ ንግግራቸው ሂለሪ ክሊንተን የፊታችን ጥቅምት ሃያ ዘጠኝ በሚካሄደው ምርጫ ከተመረጡ ይህንን መብት የሚገድብ ዳኞችን ይሰይማሉ። ማለትም በዩናይትድ ስቴትስ ሕገ መንግሥት ሁለተኛው ማሻሻያ የዜጎችን የጦር መሳሪያ የመያዝ መብት የሚገድብ የሚገድቡ ዳኞች ይሰይማሉ ከዚያ በኋላ ምንም ማድረግ አትችሉም እኮ። ሆኖም ግን የሁለተኛው ማሻሻያ ደጋፊዎች ሆይ ምናልባት ማድረግ አንድ ነገር ማድረግ ትችሉ ይሆናል እኔ አላቅም። ማለታቸው በዲሞክራቲክ ፓርቲው እጩ በሂለሪ ክሊንተን ላይ ሁከት ማነሳሳታቸው እንደነበረ ተደርጎ ተወስዶባቸዋል። ትራምፕ ጥቂት ቆይተው ፎክስ ኒውስ ከሚባለው የዜና አውታር ጋር ባደረጉት ውይይት የፖለቲካ ንቅናቄ ማለቴ ነው። ኔ ሌላ ነገር አይደለም ማለታቸው ተሰምቷል። የክሊንተን ዘመቻ ግን ትራምፕ የሚያስተላልፉት አደገኛ መልእክት ነው ብሏል። የዘመቻው ስራ አስኪያጅ በሰጡት መግለጫ የአሜሪካ ፕሬዝደንት ለመሆን የሚወዳደር ሰው ለሁከት ማነሳሳት የለበትም። ብለዋል። አድማጮች ለሰዓቱ ያለን ዜና አላበቃም። አንድ ይቀራል። ሰለሞን ይዟል። አሁን ከዚሁ ጋር ተያይዞ የትራምፕና የአውሮፓን ሁኔታ የሚመለከት ነው። ቆንጂት ያነሳሽው፣ እንደው ትንሽ ጭመር ለማድረግ ያህል ነው። ማምሻውን ከደረሱን፣ አሁን አሁን ወደ ስቱዲዮ ልንገባ ስንል ከደረሱን ዜናዎች መካከል አውሮፓ በዩናይትድ ስቴትስ የፕሬዚደንት ምርጫ ላይ አስተያየቷን ስትሰጥ ብዙ ጊዜ አይሰማም። ነገር ግን በ ዶናልድ ትራምፕ ላይ አሁን አንዳንድ ሀገሮች፣ አንዳንድ መሪዎች አስተያየቶቻቸውን እየሰጡ ነው። ለምሳሌ የፈረንሳይ ፕሬዚደንት ፍራንሷ ኦላንድ የሚያሳምሙ ናቸው ዶናልድ ትራምፕ የሚሰጧቸው አፍላፊዎች ሲሉ ተናግረው፣ አፍላፊ እያሉ ነው፣ ኤክሰስ እያሉ ነው የተናገሩት እና ትርፍ ንግግሮች የሚያሳምሙ ናቸው ብለው ተናግረዋል። የጀርመኗ ቻንስለር አንጌላ መርከል ደግሞ የዩናይትድ ስቴትስን ፕሬዚደንታዊ ምርጫ ዘመቻ በቅርብ እየተከታተሉት መሆናቸውን ተናግረዋል። ብዙ ነገር ቢናገሩም ግን የውጭ ጉዳይ ሚኒስትራቸው ፍራንክ ዋከር ስታይንማየር ግን ዶናልድ ትራምፕ ጥላቻን ሰባኪ ሰው ናቸው ሲሉ ተናግረዋል። የጣሊያኑ ጠቅላይ ሚኒስትር ማቴዎ ሬንዚ ደግሞ በመጪው ምርጫ የሚያሸንፉት ሂላሪ ክሊንተን ናቸው ሲሉ ተናግረዋል። እና እንዲህ እንዲህ አይነት አስተያየቶችን እየሰጡ ነው ያሉት የአውሮፓ መሪዎች እየተሰማ ያለው እና ብዙ ያልተለመደ ነው ብዙ ጊዜ ራሳቸውን ይቆጥባሉ የአውሮፓ መሪዎች በዩናይትድ ስቴትስ ምርጫ ላይ ሌላው የሪዮ ኦሊምፒክ ዛሬ አምስተኛ ቀኑን ይዟል በበርካታ ጨዋታዎች አዳዲስ ውጤቶች ይጠበቃሉ በዋና በፉትቦል እና በመሳሰሉት ጨዋታዎች ጊዜ ካገኘን ዘርዘር ያሉ ውጤቶችን ዘግየት ብለን እናሰማቸዋለን የዜናው ሰዓት አበቃ አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን በቀጥታ የሚተላለፍላችሁ የረቡዕ ነሐሴ አራት ምሽት ፕሮግራማችን ነው። የምናስተናግዳችሁ ቆንጅ ይታይና ሰሎሞን አባትንን። ለምሽቱ ወደ አሰናዳናቸው ዘገባዎች እናልፋለን። ወደ ምሽቱ አብይ ርዕስ ከማለፋችን በፊት አንድ ዘገባ ለቅምሻ እንሆን አማያል ባለ ሮሞ አካባቢ የጋራ በዚህ በኩል ተቀመጡ

ቀደም ያሉት የኦሮሞ ፌዴራሊስት ሊቀመንበር ዶክተር መረራ ጉዲና፣ የኋለኛው የሰማያዊ ፓርቲ ሊቀመንበር ይልቃል ጌትነት ናቸው። በኢትዮጵያ ወቅታዊ የፖለቲካ ይዞታ ዙሪያ ከተናገሩት የቀነጠብ ነው ነው። በዲሞክራሲ በተግባር ፕሮግራም በሁለተኛው አጋማሽ ይቀርባል። አሁን በቀጥታ ወደ ምሽቱ አብይ እረስ እናልፋለን። በጎንደርና በባህር ዳር ከተሞች ሰላምና መረጋጋት መስፈን መጀመሩን የክልሉ ፖሊስ አስታውቋል። የከተሞቹ እንቅስቃሴም ወደ ቀድሞ ይዞታው እየተመለሰ እንደሆነ ፖሊስ አክሎ ገልጿል። ሁኔታው ካለፉት ጥቂት ቀናት አኳያ የተረጋጋ ቢመስልም በአባሎቻቸውና በሌሎችም ላይ የእስር እርምጃ እየተወሰደ ነው ሲሉ የሰማያዊ ፓርቲ ምክትል ሊቀመንበር አስታውቀዋል። በሌላ በኩል ደግሞ ችግሩ እንዳይባባስ ተቀራርቦ መነጋገር እንደሚያስፈልግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አሳስባለች። መለስካቸው አማሃ ተጨማሪ አለው። ከአዲስ አበባ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን በጠዋቱ ዜና እወጃ ላይ በጎንደርና በባህርዳር ከተሞች ሰላምና መረጋጋት መስፈን እንደጀመረ የአማራ ብሔራዊ ክልላዊ መንግስት ፖሊስን በመጥቀስ አስታውቋል። አንድ የክልሉ ፖሊስ ከፍተኛ ኃላፊ እንዳሉት ከሆነ በሁለቱም ከተሞች ካለፉት ጥቂት ቀናት ወዲህ ያለው የተለያየ ማህበራዊና ኢኮኖሚያዊ እንቅስቃሴ ወደ ቀድሞ ሁኔታ በመመለስ ላይ ይገኛል። ለተሟላ ሰላምና መረጋጋትም ከህዝቡ ጋር በመሆን የተለያዩ ስራዎች እንደሚከናወኑ አስረድተዋል። የሰማያዊ ፓርቲ ምክትል ሊቀመንበር አቶ ነገሰ ተፈረደኝ ደግሞ ከአካባቢው የፓርቲው አባላት አገኘት ባሉት መረጃ መሠረት፣ ይህን ነበር ያሉን። የተለያዩ በዛ አካባቢ የሚገኙ አባላትን አነጋግሬ የነበረ በዚሁ መንገድ ያገኘሁት መረጃ ከሰሞኑ ከነበረው ውከት እና ብጥብጥ ምክንያት የከተሞቹ የንግድ እንቅስቃሴ በጣም በዝቅተኛ ደረጃ ላይ ነው ያለው። የስራዎችም የተለያዩ ስራዎች እንቅስቃሴም በዝቅተኛ ደረጃ ላይ ነው። እርግጥ ከፍተኛ ሰላማዊ ሰልፍና ሌሎች ትግሎች የሉም፣ ግን የአካባቢው ላይ ያለው የተለያዩ ወረዳዎች ላይ የፖሊስና የደህንነት ኃይሎች የሰማያዊ ፓርቲ አባላትን እያሰሩና በቁጥር ስር እያዋሉ ያለበት ሁኔታ ነው ያለው። ምን ያህል ታሰሩ? ማን ማን ናቸው? ያውቋቸዋል? የአባሎችን ታሰሩ የሚሏቸውን? አዎ፣ የተወሰኑት ከቤተሰብ በቀጥታ እየተደወለልን መዘገብ ናቸው አሉ። ለምሳሌ አሁን በቅርብ እንኳን መስፍን ከበደና አምሳለጣ ወርቁ አቦዋ፣ ወዚያም አካባቢ የሚገኙ ናቸው አመራር የወረዳና የዞን እስከ ሰላሳ አምስት ሰው በቁጥር ስለዋል። አባላት ከመቶ በላይ ደርሰዋል። አሁን የተለያዩ መረጃዎች ያገኘሁት ከኦሮሚያና ከአማራ ክልል ማለት ነው። አቶ ነገሰ ጨምረው እንደሚያስረዱት ከፓርቲ አባላት ሌላ አያሌ ሰዎች በተለያዩ ወረዳዎች በፖሊስ እየታሰሩ ናቸው። ከዚህ ጋር በተያያዘም የክልሉ ፕሬዚዳንት አቶ ገዱ አንዳርጋቸውን ጨምሮ የተለያዩ የክልሉ ባለሥልጣናት ባለፈው ሳምንት ቅዳሜ በባህር ዳር ከተማ የተካሄደውን የተቃውሞ ሰልፍ የጠራው ሰማያዊ ፓርቲ እንደሆነ እየከሱ መሆናቸው ይሰማል። አቶ ነገሰ ይህንን ወንጀላ እንደማይቀበሉ ገልጸው የነበረውን ሂደት በአጭሩ ያስታውሳሉ። ይሄ የሀሰት ክስ ነው። ተገቢ አይደለም። ጥሩም አይደለም። አንድ ኃላፊነት ከሚሰማው መንግስት እንደዚህ አይጠበቅም። እኛ በፊት ጥሪ አድርገን ነበረ። በኋላ በተለያዩ ከባድ ችግሮች ምክንያት ላልተወሰነ ጊዜ ተላልፏል። ስለዚህም እንደዛ መባል አልነበረበትም። ይህንንም በሚመለከት በተለያዩ ሚዲያዎች ገለጻ አድርገናል። እና እኛ ኃላፊነት አይደለም። ሙሉ በሙሉ የመንግስት ኃላፊነት ነው። አባሎቻቸው መታሰር ከዚህ ክስ ጋር የተያያዘ ነው ብለው ያምናል። ምንም የምናውቀው መረጃ የለም። እነሱ ያው በተለያየ ቦታ እየያዙ ለፍርድ ቤትም አልቀረቡም። ከአዲስ አበባ ውጪ ማንም የታሰረ አባላችንም ሆነ አመራሮች ፍርድ ቤት አልቀረቡ። አንድ ስማቸው እንዲጠቀስ ያልፈለጉ የጎንደር ነዋሪ ደግሞ በከተማዋ ውስጥ ቁጥሩ እጅግ የበዛ የጸጥታ ኃይሎችና የመከላከያ ሰራዊት እንደሚገኝ ለቪኦኤ ገልጸዋል። ወጣቶች ታስረዋል ለሚሉት እኚህ የጎንደር ነዋሪ እስረኞቹን የት የት እንዳዩአቸውም አስረድተዋል። በርከት ያሉ ወጣቶች በተለያዩ ቦታዎች በተለይ ጎንደር ከተማ ላይ ሱሪ ሰርቪስ በሚባለው ቦታ ላይ አይተናል በሁለተኛው ደግሞ በሰደራ ስራ አንድ የሚባለው አስራ ስምንት ቀበሌ ያለው ትምህርት ቤት ሀይስኩል ወጣቶች ታግተው በታንክ ተከበው አይተናል። ከዚህ አንጻር ሰላማዊ ጥያቄን በሰላማዊ መልስ ከመመለስ ይልቅ ጸረ ዲሞክራሲ አካሄድ በመከተል ወጣቶችም ሆነ የአካባቢ ለማስፈራት በማፈል ይገኛሉ። ዛሬ ፍርድ ቤት ይቀርባሉ የተባሉት የወልቃየት የአማራ ማንነት ጥያቄ ኮሚቴ አባል ኮሎኔል ደመቀ ዘውዱ እንዳልቀረቡም እኚሁ ነዋሪ አረጋግጠዋል። የከተማው የንግድና የመሳሰሉት እንቅስቃሴዎች ሌሎች ሌሎች አገልግሎቶች፣ ማህበራዊ አገልግሎቶች ምን ይመስላሉ? እስቲ እንግዲህ አልፎ አልፎ እንግዲህ የተወሰኑ ምንም እንኳ ያው ፍራቻ በተሞላበት ቢሆንም የተወሰኑ እንቅስቃሴዎች እንዳሉ አይቻለሁ። ከዚሁ ወቅታዊ የሀገሪቱ ሁኔታ ጋር በተያያዘ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአንዳንድ የሀገሪቱ ክፍሎች ያለው ችግር እንዳይባባስ ተቀራርቦ መነጋገር እንደሚገባ ጥሪ ማቅረቧን መንግስታዊው ዕለታዊ ጋዜጣ አዲስ ዘመን በዛሬው እትሙ ዘግቧል። ጋዜጣው የቤተ ክርስቲያኗን ፓትርያርክ አባ ማትያስን በመጥቀስ ሁሉም ወገኖች አለን የሚሉትን ጥያቄ በሰላማዊ መንገድ ለሚመለከተው አካል በማቅረብ በውይይትና በምክክር እንዲሁም በሰላማዊና ህጋዊ መንገድ በመጓዝ መፍታት አለባቸው። ለዚህም መላው የሀገሪቱ ሕዝብ ችግሩን ለመፍታት በሚደረገው ጥረት የበኩሉን ያደርግ ዘንድ ቤተ ክርስቲያኒቷ ጥሪዋን ታቀርባለች ሲል ዘግበዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁኝ። ወደ ተከታዩ ዘገባ እናልፋለን። እዛው አዲስ አበባ ያቆየናል። በአዲስ አበባ መንገድና ትራንስፖርት ቢሮ ቅርንጫፍ ጽህፈት ቤቶች ስናገለግል የቆየን ከ600 በላይ ሰራተኞች ከምደባ ውጪ ተደርገናል፣ ከስራ ተባረናል ሲሉ ቅሬታቸውን ገልጸዋል። ከሥራ ገበታቸው እንዲነሱ የተደረጉት የፖለቲካ አመለካከታቸውን ጭምር መነሻ ባደረገ አዲስ ምደባ መሆኑን እየተናገሩ ነው። አንድም ሰራተኛ አልተባረረም ያለው ቢሮው በበኩሉ አዲሱ ምደባ የሥራ ልምድና የትምህርት ዝግጅትን ብቻ መሠረት ማድረጉን አስታውቋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። የአዲስ አበባ መንገድና ትራንስፖርት ቢሮ አገልግሎት የሚሰጠው በአስሩ ክፍለ ከተሞች ባሉት ቅርንጫፍ ጽፈት ቤቶች ጭምር ነው። በከተማዋ ያለውን የትራንስፖርት ስርዓት ለማስተካከል በሚልም አዲስ አደረጃጀት አዘጋጅቷል። በዚህም መሰረት ቢሮው የትራፊክ ኤጀንሲ፣ የትራንስፖርት ባለስልጣን፣ እንደዚሁም አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን በሚል ሶስት መዋቅሮችን እንዲያካትት ተደርጓል። ከነዚህ ሶስት መዋቅሮች ሁለቱ ደግሞ ማለትም የትራንስፖርት ባለስልጣን እና የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን በአስሩም ክፍለ ከተሞች ቅርንጫፍ ይኖራቸዋል። እናም የትራንስፖርት ጽፈት ቤት በሚል በየክፍለ ከተማው አንዳንድ የነበሩት ቅርንጫፍ ጽፈት ቤቶች ሁለት ሁለት ይሆናሉ ማለት ነው። የቅሬታ መነሻ የሆነው ግን አዲሷ አደረጃጀት አይደለም። ይልቁን ከነባር ሰራተኞች አብዛኛዎቹ በነኚህ ቅርንጫፍ ጽህፈት ቤቶች አልተመደቡም እንዲያውም ተባረዋል የሚል ነው። ህገወጥ በሆነ ሁኔታ ተባረርን ካሉት አንዱ ይህንኑን ያብራሩት። ለምሳሌ አንድ ክፍለ ከተማ 95 ምናምን ሰራተኛ ነው ያለው፣ ከዛ ውስጥ 15 20 በጣም ብዙ በዛ ቢባል 20 ሰራተኛ ነው የተመደበው እና ሰባው ከቁንትን ውጭ ነው ያለው። ስታባዛው እንግዲህ በአስሩም ስታባዛው 640 ሰራተኛ ተባረረ ማለት ነው የተሸለሙ ሰዎች ሁሉ በዚህ አመት ተባረዋል። በስራ ትጋታቸው ከአንድ እስከ ሶስት ሲወጡ በየክፍለ ከተማው ባለፈው አመትም ለምሳሌ እኔ ባለፈው አመት ተሸለም ያለው ግን ተባረር ያለው። ሌላዋ ቅሬታ አቅራቢም አዲሱ ምደባ የፖለቲካ አመለካከትን ጭምር ከግምት ማስገባቱን ትናገራለች። አንደኛ ቅድመ የተሰጠው ለድርጅት አባል የተመደበው አካል ጥፋት ኖሮበት የተገኘው ዛሬ የበላይ ሆኖ መቀመጥ የቤተሰብ ቤት መሆን ማለት የሆነ አካል ግሩፖች ጥፋት ኖሮባቸው እንኳን ጥሩ ጥሩ ቦታ ተመድበው መቀመጥ፣ አልፎ ተርፎ ደግሞ የማርክ አሰጣጥ ሚስጥር መሆን ዘመድ የሆኑ ሰዎች ጥሩ ጥሩ ቦታ ተመድበዋል። ጥሩ ዶክመንት ኖሯቸው የተጋነነ ስህተት የሌለባቸው ሰዎች ደግሞ ያልተመደቡ ሰዎች አሉ። ስለዚህ ይሄ የመንግስት ቤት ነው ወይስ የግለሰብ ቤት ነው ፒኤልሲ ነው? እሱ ግልጽ ስላልሆነልን ነው። ይህን ነገር መንግስት አይቶ ስትት እንዲሰጠ ነው፣ ሚዲያው ግልጽ አድርጎ እንዲነግረን። ቅሬታ አቅራቢዎቹ እንደሚሉት በስራ አፈጻጸምና ምዘና የተሰጣቸውን ውጤት እንኳን አያውቁም። ጥናቱን ያጠናውና ምደባውን ያካሄደው ቡድንም ገለልተኛ አይደለም። መረጃ ይቀበል የነበረውም ከአስተዳደሩ ነው ባይ ናቸው። ቀጣዩ ቅሬታ አቅራቢ እንደምትለውም ሁሉንም መስፈርቶች የሚያሟሉ እንኳን ያልተመደቡበት ሁኔታ አለ። በእኔ ቦታውን ሰው ተመድቧል በሌላውም ሰው ተመድቧል። የተሻለ ትምህርት ደረጃ እያለን ድግሪ ያለን ከዛም በላይ ያለን የስራ ልምድ ከ20 ዓመት ከ30 ዓመት በላይ ያለ ሰው አልተመደም። አሁን ሰራተኛው ምንድን ነው የውስጡ ጥያቄ? ደብዳቤ አልደረሰው፣ ንብረት አስረክብ፣ ሶስት ቀን ቅሬታን አሰማ፣ ከዛ በኋላ ልቀቅ ቢሮ ነው እየተባለ ያለው ለምን የከተማ አስተዳደር ይህን ችግራችን አያለንም? ስድስት መቶ ሰው ከኋላው ሰው አለ፣ ልጅ አለ፣ የቤት ክራይ አለ፣ ባለቤት አለ። አንድ ሰው ብቻ ቤቱን የሚያስተዳድራል። ይሄ ሁሉ ችግር ባለበት በኢትዮጵያዊ ዜጋዊ ሆነን ለምንድን ነው መብታችን የሚረገጥ? ሲቪል ሰርቪስ እኮ አንድ ሰው ሲነሳ ቢያንስ እስከ አርባ አምስት ቀን ንብረቱን መመለስ አለበት፣ ደብዳቤ ሊደርሰው ይገባል። ያ ባልሆነበት ዛሬ ውኑ በሶስት ቀን ውስጥ ንብረታችሁን መልሳችሁ ሂዱልን ነው የተባሉ የአዲስ አበባ መንገድና ትራንስፖርት ቢሮ ግን በሰራተኞቹ የቀረበው መረጃ የተሳሳተ መሆኑን አስታውቋል። የቢሮው ምክትል ኃላፊ አቶ ቢኒያም ምክሩ እንዳሉት ከስራ የተባረረ አንድም ሰራተኛ የለም። በእነዚህ በአዲሱ ቅርንጫፍ ጽህፈት ቤቶች ላይ ትምህርትና የስራ ልምድ ያላሟሉትን ሰራተኞች ደግሞ በየክፍለ ከተማቸው በያዙት ደሞዝና ባሉበት ደረጃ ባሉ የተለያዩ ጽህፈት ቤቶች ላይ የሚመደቡበት ሁኔታ ነው ያለው እንጂ ከምደባ ውጭ የተደረገ የተቀነሰ የተባረረ አንድም የመንግስት ሰራተኛ የለም። ቋሚ ሰራተኛ መሆናቸው የመንግስት ሰራተኛ መሆናቸው ይቀጥላል። መስሪያ ቤት ነው የሚቀይሩት እያሉኝ ነው። ባጭሩ በትክክል አንዱ የመንግስት ሰራተኛ ትልቁ ጥቅም ከመንግስት ሰራተኝነቱ ያለ አግባብ ሊባረር አይችልም። የራሱ መብት አለው። ስለዚህ የቦታ ለውጥ ነው እንጂ የተደረገላቸው በያዙት ደሞዝ በያዙት ጥቅማጥቅም ቋሚ ሰራተኝነታቸው ተጠብቆ የመንግስት ሰራተኝነታቸው ተጠብቆ ይቀጥላል። የሥነ ምግባር ጉድለት ካለባቸው ጥቂቶች በስተቀር ሁሉም ሰራተኛ የተመዘነው በሥራ ልምድና በትምህርት ዝግጅት ብቻ መሆኑንም አቶ ቢኒያም አብራርተዋል። አሁን በየክፍለ ከተማው ባለ ትራንስፖርት ጽህፈት ቤት ውስጥ ያሉ ሰራተኞች በአዲሱ ቅርንጫፍ ጽህፈት ቤቶች ላይ የተመደቡት በአመለካከት በተሞላ ነጥብ አይደለም። ይህ ነው ዋና መያዝ ያለበት። የተመደቡት የትምህርት ዝግጅትና የስራ ልምድ ማዕከል ተደርጎ ብቻ ነው። ይሄ ደግሞ ለእያንዳንዱ ሰራተኛ በአዲሱ ቅርንጫፍ ጽፈት ቤት ላይ ምን መስፈርት ያሟላ ሰራተኛ ነው የሚመደበው የሚለው በየክፍለ ከተማው ተለጥፏል። የተለጠፈውን መረጃ አይቶ አንድ ሰራተኛ እኔ ትምህርት ዝግጅትና የሳንዱን አሟላለሁ እዚህ ቦታ መግባት እየቻልኩ አልተመደብኩም የሚል ሰው ካለ የቅሬታ ኮሚቴ አደራጅተን በቢሮችን ለሶስት ቀን ቅሬታ እየተቀበለን ያለ ነው ከትላንት ጀምሮ። ያንን መሰረት አድርገን ምናልባት ሚስ የተደረጉ ልጆች ካሉ እያሟሉ፣ ከምደባ ውጭ የተደረጉ ካሉ እነሱን ተቀብለን የምናስተናግድበት ሁኔታ ነው። በእያንዳንዱ ክፍለ ከተማ ውስጥ ሰላሳ ሁለት የተለያዩ ጽፈት ቤቶች እንደሚገኙ በመንገድና ትራንስፖርት ቢሮ ስር ያሉትም ከነዚህ ሁለቱ ብቻ መሆናቸውን አቶ ቢንያም አስታውሰዋል። እናም እንደ ርሳቸው አባባል ያልተመደቡት ሰዎች ከሁለቱ ውጭ ባሉ ሌሎች ሰላሳ ጽፈት ቤቶች የመንግሥት ሠራተኛ ሆነው ይቀጥላሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ እናመሰግናለሁ። ቀጣዩ ዘገባ ወደ ዛምቢያ ይወስደናል። ዛምቢያ ነገ በምታካሄደው ፕሬዚደንታዊ ምርጫ ገዢው ፓርቲ ከባድ ፉክክር ገጥሞታል። የቀድሞ ፕሬዚደንት ማይክል ሳታ በሞት በመለየታቸው የተኳቸው የአሁኑ ፕሬዚደንት ከሁለት ዓመታት በፊት በጥቂት ድምፅ ብልጫ ካሸነፏቸው ከተቀናቃኛቸው ጋር ከባድ ፉክክር ይገጥማቸዋል ከዚያ ምርጫ በኋላ ዛምቢያ በከባድ ድርቅና በምግብ ዋስትና እጦት ተመታለች። የፖለቲካ ውጥረቱም ተባብሷል። ሪፖርተራችን አኒታ ፓውል ከጆሃንስ በርግ ዘግባለች። ቆንጅት ታቀርበዋለች። በመዳብ ማዕድን ሀብት በከበረችውና የባህር በር አልባ በሆነችው ሀገር ለነገ በተያያዘው አገር አቀፍ ምርጫ የሁከት ደመና እያንዣበበ ነው። በቅርብ ወራት ያቺ ሀገር በድርቅና በምጣኔ ሀብት ችግሮች ተወጥራ ነው ያለችው። ስልጣን ላይ ያሉት ፕሬዚደንት ኤድጋር ሉንጉ የገዢው የአገር ወዳድ ፓርቲው መሪ ማለት ነው፣ ከተቃዋሚው የአንድነት ለልማት ፓርቲ መሪ ሃካይንዳ ሂቸልማ ጋር ተፋጠው ነው ያሉት። በብዙዎች ዘንድ ፖፑሊስት ወይም በሕዝባዊነት የሚያምኑ ተብለው የሚታዩት ሉንጉ ባለፈው አመት በ2015 እንደ ኤሮፓውያን አቆጣጠር የቀድሞ ፕሬዚደንት ማይክል ሳታ በድንገት ባረፉበት ጊዜ በተካሄደ የተተኪ ምርጫ ነጋዴውን ሂቼልማን በጠባብ የድምፅ ብልጫ ነበር ያሸነፏቸው። የዘንድሮ ምርጫ ዘመቻ በሁለቱ ወገኖች ደጋፊዎች መካከል ግጭት የታየበት ከመሆኑ ብዛት የምርጫው ኮሚሽን ኃላፊ ራሳቸው ከአሁን ቀደም ሆኖ የማያውቅ የሚል አስተያየት እስከ መስጠት የደረሱበት ነው። ዛምቢያ ከሌሎቹ የደቡባዊ አፍሪቃ ሀገሮች አጎራባቾቿ ለየት በሚያደርጋት ገጽታዋ ለረጅም ጊዜ የሰላምና የዲሞክራሲ መሰረት ያላት ተብላ ስትደነቅ የኖረች ሀገር ናት። ብዙዎች ተንታኞች ይህ ምርጫ እጅግ የተቀራረበ ውጤት የሚጠበቅበት ማናቸውም ከሁለቱ ሊያሸንፉ የሚችሉበት እንደሆነ ነው የሚናገሩት። አንድ ሁሉም አይቀርም ብለው የሚስማሙበት ነገር ቢኖር ብጥብጥ መነሳቱ አይቀርም የሚለው ስጋት ነው። ዲምፎ ሞታሳማይ ተንታኝ ናቸው። ደቡብ አፍሪቃ ፕሪቶሪያ ከሚገኘው የደህንነት ጥናት ተቋም ሲናገሩ እንዲህ ብለዋል። ብጥብጥ የመከሰቱ አደጋ በጣም ከፍተኛ ነው አሉ ተንታኟ። የፖለቲካ ብጥብጡ ከሁለቱም በኩል ነው የሚመጣው። ይህንን አስረግጦ መጥቀሱ በጣም አስፈላጊ ነው ብለዋል። ከአገር ወዳድ ግንባር ፓርቲና ከተባበሩት የልማት ፓርቲው ማለት ዩናይትድ ፓርቲ ፎር ናሽናል ፍሮንት ከሚባለውም ነው አሉ። በመንግስትና በተቃዋሚ ፓርቲው መካከል ያለው ግንኙነት ጤናማ ያልሆነ ፖለቲካ ምልክት ነው። ሁለቱም ወገኖች ሁሉንም ነገር በጣም በተጻረረ ሁኔታ ነው የሚመለከቱት ለማለት ይቻላል ሲሉ ስጋታቸውን ገልጸዋል። ከሉንጉ በፊት የነበሩት መሪ ጋይ ስካት ደግሞ የሟቹ ፕሬዚደንት የሳታ ምክትል የነበሩ ናቸው። ከሉንጉ ጋር አይዋደዱም። ጋይስካት መሪያቸው ሳታ እንዳረፉ ለጥቂት ጊዜ ስልጣኑን ይዘው ነበርና ሉንጉን ከገዢው ፓርቲ ዋና ጸሐፊነት አባረዋቸው ነበር። በቅርቡም ድጋፋቸውን ለተቃዋሚው እጩ ሰጥተዋል። ጋይስካት በአንድ ወቅት በሰላማዊነት ስትመሰገን የኖረች ሀገር የአጉራባቾቿን ሀገሮች የፖለቲካ ትርምስ ምንጉድ ነው የመጣባቸው ብላ በድንጋጤ ስትመለከት የኖረች ሀገር እንዴት ብላ አሁን ራሷ ችግር ውስጥ እንደገባች ምክንያቱ ይህ ነው ለማለት ይቸግራቸዋል። ግን ያም ሆነ ይህ መጥፎ የምጣኔ ሀብት አያያዝ ፖሊሲና መጥፎ አመራር ነው ለዚህ አበቃን ይላሉ። ባለፈው ዓመት ውስጥ ሀገሪቱ በከባድ ድርቅ ስትመታ የመዳብ ሀብቷ ዋጋ አሽቆልቁሏል፣ የምግብ ዋጋው ደግሞ ሰማይ ደርሷል። ለምንድን ነው ግንኙነታቸው እንዲህ የተበላሸው? እንደሚመስለኝ ህዝቡ የተበሳጨው በሚስተር ሳታ ሞት፣ ሳንጃና ጠመንጃ አንግበው በሚሯሯጡ ሰዎችም ተበሳጭቷል። የምጣኔ ሀብቱ መላሸቅ በተለይ ደግሞ ካለፈው አመት ወዲህ በኢኮኖሚው መውደቅ የተነሳ የተከሰተው ሥራ አጥነት፣ የከበርቴዎች እየናጠጡ መሄድና የድሃው ወደ ተመጽዋችነት ማዘቅዘቅ ለህዝቡ ቁጣ ምክንያቶች የሆኑ ይመስለኛል። ተንታኝቱ ሞታ ሳይማይም ይህ የነገው ምርጫ ለዛምቢያ የሞት የሽረት ጉዳይ ነው ነው የሚሉት። ትናንት የዓለም አቀፍ መገናኛ ብዙሃንና የማኅበራዊ ሚዲያ ገጾች ሰዎችን ሲያነጋግር የቆየው የኢትዮጵያው የኦሊምፒክ ተሳታፊ ዋናተኛ ሮቤል ኪሮስ ሀብቴ ጉዳይ ነበር። ሮቤል የዓለምን ሕዝብ ያነጋገረው የወርቅ ሜዳሊያ ባጠለቀ ግሩም አትሌትነቱ አይደለም። በአንድ ጎን ለሙከራው አይዞህ ያሉት ነበሩ። በብዛት ግን እንዴት ለኦሊምፒክ ውድድር በቃ ሲሉ የጠየቁ አሉ። ሮቤል በመቶ ሜትር ነፃ ዋና የመጀመሪያ ዙሩን ለማጠናቀቅ የፈጀበት ጊዜ እጅግ ዝቅ ያለ ወይም መሆን ከነበረበት በጣም የበዛ አንድ ደቂቃ ከአራት ሰከንድ ከዘጠና አምስት ማይክሮ ሰከንድ ነው። ውድድሩን ያሸነፈው አውስትራሊያዊ ካል ቻልመርስ በአርባ ሰባት ነጥብ ዘጠኝ ሰከንድ ጨርሷል። የሮቤል አባት አቶ ኪሮስ ሀብቴ የኢትዮጵያ ዋና ፌዴሬሽን ፕሬዚደንት መሆናቸውን ከዌብሳይቶችና ከስፖርት ፌዴሬሽኖች ሰራተኞች ለመረዳት ችለናል። ሮቤል ዛሬ ማምሻውን እንዴት እንደተመረጠ ያስረዳናል። ሱራፌል ሽፈራው አነጋግሮት ነበር። እኔ ስሜ ሮቤል ኪሮስ ሀርድ ይባላል። ነው የመጣሁት ከኦሮሚያ ክልል ነው። በልጅ ያደኩት አዳማ ላይ ነው። የብሔራዊ ቡድን የተመረጥኩበት ክልል የኦሮሚያ ነው። ትላልቅ ውድድሮች ላይ ተወዳድረህ ታውቃለህ? ከዚህ በፊት ትላልቅ ውድድሮች ተወዳድሬ አውቃለሁ። እንደ ኦሎምፒክ አይነትም ባይሆን ወር ሻምፒዮናዎች፣ እና ዩዝ ኦሎምፒኮች ተወዳደሬ ያለው ውጤትህ እንዴት ነበር? ምን ውጤት ነው። በምን መመዘኛ ነው ሮቤል ያለፈው ና ወደ ኦሎምፒክ የሄደው ይባላል። መጨረሻ ለእሱም ጥያቄ መልሳለ ውድድር ነበረ፣ ኮምቦልቻ ላይ ማለት ነው። እና እዛ ውድድር ላይ አሸንፌ ተመረጥኩኝ። ለየትኛው ለራሻ፣ ለራሻ ውርሻም ሲሆና ማለት ነው። እና ከኔ ጋ አብሮኝ አብዱል ማሊክ የሚባል ልጅ ነበር የኦሮሚያ ተወካይ ማለት ነው። ሁለታችንና አንድ ከአማራ ተወካይ ወደ ራሻ ሄደን ተወዳደርን። እና እሱ እዛ ዲስኩ አንዱ ሁለት ሁለት የተወዳደር ነው። አንዱን ዲስኩ አልሆነ፣ አንዱን ዋኘ ዲስኳል ሲያሆን ማለት ነው ሁለቱንም ዲስኳል ሳል ማግኝቼ የመጣ ነው ዜ እና ስትመጣ ዚህ ነጥብ ተፈጣል እነሱ እዛ ፊናዎች የላኩት ማለት ነው ስላ ለኢትዮጵያ ፌዴሬሽን ሲልኩ ለእኔ ሀምሳ ፐርሰንት ሰጡ እነሱ ሀያ አምስት ፐርሰንት ሰጡት አንድ ዲስኳል ስለሆነ ለእኔ ሁለት ከሁለቱም ሀያ አምስት ሀያ አምስት ፐርሰንት ሰጡት ከዛ መጡና ሁለታችንን ሰበሰቡ ሌሎችም ኮሚቴዎች ሆን ተሰብስበው ማጣሪያ አርጉልታችሁ እኔና ልጁን ማለት ነው እና ግዴታ ልጁ ማሸነፍ የነበረበት አራቱንም በኋላ ነው ለመሄድ እኔን ማለት ነው። ምክንያቱም በሀምሳ ነጥብ አምስት አራቱን ካላመጣ አስራ ሁለት ነጥብ አምስት አስራ ሁለት ነጥብ አምስት ነው አንዳንድ ውድድር መጥል የያዘው እና አራቱን ግዴታ ማሸነፍ ነበረበት። አራቱን አላሸነፈኝም። ሁለቱን አሸነፈ፣ ሁለቱን አሸነፈ። እና በዛ የተነሳ አ ሀምሳ አገኘው ማለት ነው እና መቶ ለሰባ አምስት ሆኜ አሸነፍ ሄድኩኝ። በዛ ውጤት ነው ወደ ያለፉት ወደ ብራዚል ያለፉት ሁለት ሰው ነበር የተባሉት። ልንሄድ የነበርነው ሁለታችን ነበር። ፊና ፈቀደ፣ ኦሎምፒክ ደግሞ ከለከለ። ኦሎምፒክ ስል የኢትዮጵያ ሳይሆን የብራዚል ኦሎምፒክ ማለት ነው። አዘጋጆቹ ፊና ሁላችን ሶስታችን ምሰት አለፈን እ ደግሞ አንድ ሰው አንዱን ለምሴት ብቻ ነው የሚፈቅደው ብሎ ለኢትዮጵያ ፌዴሬሽን ያልኩላቸው። በዚ የተነሳ እኛ ውድድር አደረግም። ሚዲያዎች ላይ የሚወራ ነገር አለ፣ አባትህ የዋና ፌዴሬሽን ፕሬዚዳንት ናቸው። ስለዚህ ነገር መናገር ነው የምፈልገው ነገር ምን ያለ መሰለህ፣ ትክክል ነው። አሁ አባቴ የኢትዮጵያ ዋና ፌዴሬሽን ፕሬዚዳንት ነው፣ ግን እዚህ ጋር ነው ማለት እኔ ረዳኝ ማለት አይደለም ያቷል እኔ እንደነገርኩ አሸንፌ በመጣወት መንገዶች ነው መጠየቅ ግን እዚህ ጋር ዋናን ሪዮ ላይ እንዲካሄድ ያደረገው በራሱ ጥረት በማንም ጥረት አልነበረም። የደረገው ጥረቶቹ መናገር ከፈ ካለብኝ መንገር ይችላል። ራሻ ላይ ካልተወዳደረ ወደ ብራዚል መምጣት አንችልም። ግዴታ ራሻ መወዳደር አለበት። ራሻ ላይ እኛ ታገድን በእንትን ላይ ለምን ላይ በነበረ ውድድር ላይ ሙላለም ቀርቶ ነበረ ወደ ሻምፒዮና ላይ ሲንጋ በራሴኖ ላይ አንድ ልጅ ቀርቶ ነበር እና በዛ በዛ ኢትዮጵያ እንድትታገር አድርገው ነበረ። መኪናዎች ማለት ነው ኢትዮጵያ ሰዎች እየቀሩ ማለት ነው። አዎ በዛ እሱ ራሱ ሄደና ሙሉ ኃላፊነቱን ወሰደ። እንደማንቀር እና እንደምንመለስ ማለት ነው። ከዛ የትራንስፖርት ብርም ስላልነበረ ለምስሉ ማለት ነው። ለፌዴሬሽኑ ላይ ብር የለውም ነበረ። ለፌዴሬሽኑ ከኪሱ አውጥቶ አበደረው እና ለእኛ ከፍሎልህ ማለት ነው። እኛ ወደ ራሻ የምመጣ አደረገው እንድትታመኑ ከራሱ ገንዘብ አውጥቶ ከፍሎ ራሽያ ወሰደና ራሽያ ሄደን ተወዳደርን መጣን ነው የምትለኝ? አዎ። የትራንስፖርት የአውሮፕላን ቲኬቶች ቆርጦ ማለት ነው። መወዳደሩን እፈልገዋለሁ። ኦሎምፒክ ተወዳዳሪ ኦሎምፒክ ያ የሚባለው የኦሎምፒክ ተወዳዳሪ ነው የሚለውን ስም እፈልገዋለሁ። የምታስተላልፈው መልዕክት ካለ እናንተ እንደምትናገሩት አይደለም። የኔ የኔ ማመጣት ማባት የተነሳ አይደለም። በራ ባገኘው ዘራ ነበረ ጥረት ነው። ስምንት ዓመት ሙሉ ለፍቻለሁ፣ ኦሎምፒክ ውድድርን ለማግኘት ውጭ ሀገር ደረሰ ኢቨን እስከ ውጭ ሀገር ወጥቼ ክለብ ደረሰው ሰርቱ እስከ መምጣት ድረስ እና እባካችን ተረዱኝ ነው የሚለው ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ከሰላሳ አምስት ደቂቃ ሆኗል አዲስ አበባ ላይ ዋሽንግተን ዲሲና አካባቢዋ ደግሞ ከቀኑ ስምንት ሰዓት ከሰላሳ አምስት ደቂቃ ነው በአስራ ዘጠኝ በ22 እና በ25 ሜትር ባንድ እንዲሁም ናይል ሳት ላይ ቪኦኤ 24 ላይ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ወደ ሁለተኛው አጋማሽ ዝግጅቶቻችን ዘልቀናል። ዲሞክራሲ በተግባር ነው አሁን የሚቀርበው የኦሮሞ ፌዴራሊስት ሊቀመንበርና የመድረክ የውጭ ግንኙነት ኃላፊ ዶክተር መረራ ጉዲናና የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት በኢትዮጵያ ወቅታዊ ሁኔታ በህብረት አስፈላጊነትና በወደፊቱ ህዝባዊ የትግል አቅጣጫ በሚል ርዕስ በኢትዮጵያ ህዝብ የጋራ ትግል ሸንጎ ፓርቲ አስተባባሪነት እዚህ ዋሽንግተን ዲሲ ውስጥ በተዘጋጀ ህዝባዊ ውይይት ላይ ንግግር አድርገው ነበረ። ይህንን ውይይት የተከታተለችው ጽዮን ግርማ ቀጣዩን ዘገባ አቅርባለች። ባሳለፍነው እሁድ ከሰዓት በኋላ ዋሽንግተን ዲሲ ውስጥ በኢትዮጵያ ህዝብ የጋራ ትግል ሸንጎ አስተባባሪነት የተዘጋጀው ህዝባዊ ውይይት ከየእድሜውና ጾታ የተውጣጡ በርካታ ሰዎች የተሳተፉበት ዝግጅት ነበር። በአወያይነት ፕሮግራሙን የመሩት ዶክተር አክሎክ ቢራራ ሲሆኑ ዶክተር መረራ ጉዲናንም ለንግግር የጋበዙት እርሳቸው ነበሩ። ዶክተር መረራ ጉዲና ንግግራቸውን የጀመሩት የኢትዮጵያን የፖለቲካ ሁኔታ ከአጼ ኃይለስላሴ ዘመነ መንግስት ጀምረው አለፍ አለፍ እያሉ ለመዳሰስ በመሞከር ነው። አብዛኞቹን ታሪኮች የኢትዮጵያ ታሪክ ፈተናዎችና የሚጋጩ ህልሞች የኢህአዴግ ቆርጦ ቀጥል ፖለቲካ በሚለው መጽሐፋቸው ውስጥ ማካተታቸውን ጠቁመዋል። በኢትዮጵያ ፖለቲካ ውስጥ እርሳቸው የሚመሩትን የፖለቲካ ፓርቲ ጨምሮ ከምርጫ 97 ጀምሮ ያለውን የፖለቲካ ተሳትፎና ታሪካዊ ሂደት ለመዳሰስ ሞክረዋል። አሁን ባለው ሁኔታም የመከፋፈል ፖለቲካውን ዘግቶ ወደፊት ለመራመድ አስቸጋሪ ሁኔታ ውስጥ እንደሚገኙ ተናግረዋል።

ቡዳው ደግሞ እኔ ነኝ ማለት ያትርና እኛ እዛ ማድዋ ነው እንትን እንላለን እነሱ ደግሞ እኛ ንሉናል ነው የተባለ የኢትዮጵያ ፖለቲካ እነዛ ነው ማለት። አሁን ያማራ ሜሶን እስካሁን ድረስ እንዲካዘዝ ማን ምን ጥፋት ያጠፋለ የሚለው ታሪክ ጸሐፊዎችም መለየት የቻሉ አይነት ማን ምን አርጎ እዚህ ደረስ ነው የሚለው ግን አንድ ነገር ላይ ቢያንስ ቢያንስ ፖለቲካ እስከገባኝ ወስ ኢህአፓና መኢሶን ተባብረው ያንን ትግል ሊገፉ ኖሮ ምናልባት የኢትዮጵያ ታሪክ የተለየ ሊሆን ይችላል የምንግሚት አለ። በኢህአፓና በመኢሶን ጊዜ የነበረው መከፋፈልና ጣት መጠቋቋም አሁንም እንዳለ የገለጹት ዶክተር መረራ ከአንድ ቤተሰብ የወጡ ሰዎች እንኳን በፖለቲካው መተባበር እንዳልቻሉ ይናገራሉ። የቅንጅትን ከዛም የመድረክን ትብብር አለመሳካትን ጠቅሰው አልፈዋል። ከዛም ሆነ በዚህ ይህንን የቡዳ ፖለቲካው ተዘግቶ፣ ይሄ የመከፋፈል ፖለቲካ ተዘግቶ ወደፊት ለመሄድ እያስቸገረ፣ በቁርጠኝነት አንድ ነገር ውስጥ ካልገባል በጣም ያስቸግራል። ቢያንስ ቢያንስ ህዝቡ አንድ እርምጃ ወደፊት ሄደዋል። የሄደው ደግሞ ዝም ብሎ ሳይሆን በደም በዛን ደረጃ የፖለቲካ ድርጅቶቻችንን ያለፉት አምስ ዓመታት የተጓዝንበት መንገድ ምን ውጤት አምጥቶ ምን ደረጃ ደረስን የሚለውን አስበውበት በቁርጠኝነት ደግሞ አንድ እርምጃ ውስጥ ካልወስዱ በስተቀር ምናልባት ላለፉት እንደሚቀጥለው ዶክተር መረራ ከእሳቸው ቀድመው የተናገሩ ተሳታፊዎች በኢትዮጵያ በጎሳ ላይ የተመሰረተ ግጭት ሊያጋጥም ይችላል ማለታቸውን ጠቅሰው አዎ፣ ሊገጥመን ይችላል፣ ኢህአዴግም ለዚህ የሚሰንፍ ድርጅት አይደለም ብለዋል። ለምሳሌ ትዝገኛለህ አማያ ስለዚህ ደጋግሞ በዚህ ላይ አይሆንም የሚለውን ክትል ፖስብሊቲው እንዳለ አውቀ ያ እንዳይመጣ ደሞ ለማድረግ መሰረታዊ ነገሮችን እርምጃዎች መውሰዱ ወሳኝ ነው። እርሳቸው በሚመሩት ፓርቲ በኩል በምርጫ ወቅት የተወሰነ ስራ መስራታቸውን ገልጸው ይህ ነገር ተባብሶ እንዳይመጣ አሁንም ጠንክሮ መስራት እንደሚያስፈልግ ተናግረዋል። በአጠቃላይ በኢትዮጵያ የፖለቲካ ሁኔታ ሰፋ ያለ ማብራሪያ የሰጡ ሲሆን በደጋፊዎች በኩልም መደገፉንና በአመራር ውስጥ ጣልቃ መግባትን ሊያይቶ መመልከት ቢቻል ጥሩ ነው ሲሉ መክረዋል። በሁለተኝነት ንግግር ያደረጉት አቶ ይልቃል ጌትነት ተባብሮ የመስራትን አስፈላጊነት እንደሚያምኑበት ገልጸው አሁን ባለው የፖለቲካ ሁኔታ ለመተባበር እጅግ በርካታ የሆኑ ችግሮች ከፊት እንዳሉ ጠቅሰዋል። የኢትዮጵያን ወቅታዊ የፖለቲካ ሁኔታ በተመለከተም ከፍተኛ የሆነ የመከፋፈል ች ችግር ያለው በምሁራን መካከል እንጂ በህዝቡ መካከል ባለመሆኑ የኢትዮጵያ ሕዝብ በብሔርና በጎሳ ግጭት ውስጥ ገብቶ እርስ በርስ ይጫረሳል የሚል ስጋት እንደሌላቸው ተናግረዋል። እኔ በኢትዮጵያ ሕዝብ አንድነት ላይ ይፈርሳል የሚባለው እኔ አያሰጋኝ እና የኢትዮጵያ ሕዝብ የውስጥ ስነልቦናውና አስተሳሰቡ ብዙ አይነት ቋንቋ አለን፣ ብዙ አይነት ሃይማኖት አለን፣ ብዙ አይነት ባህል አለን፣ የተለያየ ህብረተሰብ ክፍል አለን በስለል ልቦና ደረጃ ግን የተሳሰረና አንደኛ ለዛም እኮ ነው 25 ዓመት በዋጅ ጥላቻና ልዩነት ተሰብኮ የማይፈርሱ እንደዚህ ነው። እንዴት መኖር ይቻላል ነበር እኮ ስልጣን ተይዞ ገንዘብ ተይዞ ጠመንጃ ተይዞ ይህ ነው የሚነገረው። ኦሮሞ አማራው ወጣ አማራ ኦሮሞ መጣልና ተብሎ በመንግስትነት በዚህ ይኖርበት ኢህአዲግ ስልጣኑን ለማቆየት ሲል አንዱን ብሔር ከአንዱ ብሔር ለማጋጨት ይሰራል ያሉት አቶ ይልቃል በዚህ ስሌት መሰረት አንዱ ብሔር ከአንዱ ብሔር የጎንዮሽ ከተጋጨ እውነትም የአምባገነን ስርዓቱ እንዲቀጥል እድል ይፈጥራል ብለዋል። በእርሳቸው እምነትና መሬት ላይ አለ ባሉት ሀቅ ኢህአዲግ የቱንም ያህል ለማጋጨት ቢሰራ ህዝቡ በፍጹም እርስ በርሱ አይጫረስም ብለዋል። በሌላ በኩልም ህዝቡ ከፓርቲው ቀድሞ ሄዷል በሚል በተሰጠው አስተያየት ላይ ሀሳባቸውን ሰንዝረዋል። ከፓርቲዎች ቀድመዋል ሲባል ትግሉ ተደራጅቶ ወደ ውጤት ደርሷል ያን የሚመራ መልክ ያለው ነገር መውጣት አለበት በሚለው እውነት ስማማል። ግን ትግሉ በዚህ ሂደት ውስጥ ባለው ነገር ውስጥ ይሄ ደረጃ እንዲደርስ ከምርጫ 97 ጀምሮ ዋጋ የከፈሉ ሰዎች የራሳቸው አጣሪ ኮሚሽን ባመነው መልኩ እኮ መቶ ዘጠና ምናምን ልጆች ያን ሞተዋል። ያንን ለዲሞክራሲ ያን ወጣቶችን ለማፈን ሲል እኮ አቶ መለስ ያንን አፋኝ ሕግ ሲያወጣ የእነዛ ልጆች ደም ተመልሶ እንዳይመጣበት በዲሞክራሲ እነዛ የሞቱት ሰዎች እየመጣበት እየሸጥተው እንደሆነ ስላወቀው ተናግሮታል በአደባባይ። የርዝራዥና የትምክት ኃይሎች አስተሳሰብ የጠፋ መስሎኝ ነበረ። አሁንም ገና እንዳልጠፋ ተገንዝብ ያለው ከምርጫ 97 ምን ተማር ተብሎ ሲጠየቅ የሚያል ዛሬ ህዝቡ አደባባይ ለመውጣቱ ከፍተኛ አስተዋጽኦ ያደረጉ አካላት መዘንጋት እንደሌለባቸውም አሳስበዋል። አሁን ላለንበት አጠቃላይ ነገር የፓርቲ አባላት፣ የሲቪክ ማህበራት፣ የሙስሊም ወንድሞቻችን፣ በጋምቤላ ላይ የተደረገው ጭፍጨፋ፣ በምርጫ 97 የሞቱ ሰዎች፣ አሁን በየእስር ቤቱ ያሉ ሰዎች ሁሉ ተደምሮ የደረሰውን ነገር በዛ ላይ የኢህአዴግ ላይ ያለው ህዝቡ ተስፋ መቁረ በምንም ነገር ኢህአዴግ ሊሻሻልና ሊለወጥ የማይችል ድርጅት መሆኑ በሙሉ የኢትዮጵያ ህዝብ ስለገባው በዛ ደረጃ አጠቃላይ የተፈጠረ ነገር ነው። ስለዚህ የወዲህኛውን ድል ስንጓጓ ለዛ ድል መድረስ የተንጠባጠበ ጅረቱን የሰሩትን ሰዎች ሁሉ ክብርና ሞገስ ምናልባትም ማንስማማውና የተሻለ ነገር ማንፈጥረው ሪኮግናይዝ ማድረግ ስለማንችል ሆ አሁን ትግሉ በምን ደረጃ ላይ ይገኛል ካላችሁኝ፣ በተበታተነ ሁኔታ በጋራ አመራር ባይኖሮ ህዝቡ የሚፈልገው ግን ኢህአዴግን በቃ። ሁለተኛ ደግሞ ሁሉም ችግሮች የወልቃይትንም ኬስ፣ የሙስሊም ወንድሞቻችን፣ የጋምቤላው፣ የአዲስ አበባ መፈናቀልም፣ የኦሮሚያ ማስተር ፕላን ሰበብ ተደርጎ የሆነው ነገር ሁሉ ችግሩ ኢህአዴግ ነው። ኢህአዴግ እስካለ ድረስ ደግሞ ችግሮቹ መፍታት የሚችል ድርጅት አይደለም። የቁጥጥር ባህሪው የተጠናወቱ አይደለም። የባህሪው ነው የሚላቸውን ነገሮች ማድረግ የማይችል እና በተቃርኖ የተሞላ ነው። ሊለወጥም ሊሻሻል የማይችል በውስጡ ሁለቱ ተናጋሪዎች በመጨረሻ ንግግራቸውን ያጠናቀቁት የኢትዮጵያን ፖለቲካ ወደፊት ለማስቀጠል እና ኢትዮጵያን ከአምባገነን ስርዓት ለማላቀቅ ተባብሮ መስራት አስፈላጊ ነው በሚለው ሀሳባቸው ነው። ቀጥሎ የሚቀርበው ዝግጅት ደግሞ አሜሪካና ህዝቧ ይሆናል። የምግብን ለጤና ጠቃሚነት የሰው ልጅ ወደ ሕልውና ሲመጣ አንስቶ ያውቀዋል። የዘመናዊው ሕክምና አባት የሚባለው የጥንታዊቱ ግሪክ ሐኪም ሂፖክራትስ እንዲህ አለ፣ ምግብ መድኃኒታችሁ ይሁን መድኃኒትም ምግባችሁ ይሁን። ዛሬም ታዲያ ዛሬም ታዲያ የታመመን ለመፈወስ የሚችሉ ወይም እንዳንታመም መከላከል የሚችሉ በሌላ በኩል ደግሞ ህመምን ለማባባስ የሚችሉ አንዳንድ የምግብ አይነቶች አሉ። አማንዳ ሀስ የሚባሉ የምግብ ዝግጅት ባለሙያ አንታይ ኢንፍላሜሽን ኩክቡክ ወይም የሰውነት መቆጣትን ማስቀረት የሚያስችል የምግብ አዘገጃጀት የተባለ መጽሐፍ በቅርቡ አሳትመዋል። ፋይዛ ኤልሚዛሪ ዘጋቢያችን ነች ያጠናቀረችው ሪፖርት አለ። መድኃኒታችን ከማድ ቤታችን ይላል ቆንጂት። ወደ አንቺው ልመለስ። በእንግሊዝኛ ኢንፍላሜሽን የሚባለው የሰውነት መቆጣት የሰውነታችን የበሽታ መከላከያ ስርዓት ተፈጥሯዊ ምላሽ መገለጫ ነው። ሰውነታችን ወራሪን ሲከላከል ማለት ነው። ስለዚህ ኢንፍላሜሽን ማለት ባክቴሪያ ወይም ቫይረስ ሰውነት ውስጥ ሲገባ ሰውነታችን ተቆጥቶ ሊያስወግዳቸው የሚነሳበት መንገዱ ነው። ኒል በርናርድ ይባላሉ። በጆርጅ ዋሽንግተን ዩኒቨርሲቲ የሕክምና ትምህርት ቤት ረዳት ፕሮፌሰር ናቸው። የሰውነት መቆጣት ይላሉ። ሌላም የሚያደርገው ነገር አለ። እንደ አስም፣ አርተራይትስ፣ ካንሰርና የስኳር በሽታ ለመሳሰሉት አስተዋጽኦ ሊያበረክት እንደሚችል ይናገራሉ። ይህ ሲበረታ ሰውነታችን የራሱን ክፍሎች የራሱን አካል እንደ ወራሪ ቆጥርና ተቆጥቶ ጉዳት ያደርስባቸዋል it's the biological equivalent of friendly fire so for example in rheumatoid arthritis the joints kogan tore ta takosa tiyit የተፈጥሮ መከላከያ የሚያውቀው ህመምን የወሰን እንደሆን የአጥንት መጋጠሚያዎች የሚቆጡት ሰውነታችን በገባ ባክቴሪያ ሳይሆን ሰውነታችን በራሱ የአጥንት መጋጠሚያ ልባስ ላይ ጥቃት በመክፈቱ ነው። ያን ጊዜ ነው እንግዲህ ኢንፍላሜሽን የሰውነት መቆጣት ችግር የሚሆነው። ይህንን መግቢያው ላይ የጠቀስነውን አዲስ መጽሐፍ የደረሱት አማንዳ ሀስ ከነበረባቸው በርካታ የጤና ችግር አንዱ ይኸው ሩማቶይድ አርትራይትስ የሚባለው ነበረ። ለብዙ ጊዜ ሆዴን ያቃጥለኝ ያመኝ ነበር። ወገቤንም እንዲሁ ያመኝ ነበር። አንድ የአለርጂ ሐኪም ነበረኝና ምን አለኝ። አማንዳ ይሄ አመመኝ የምትዩ ሁሉ ከሰውነት መቆጣት ጋር የተያያዘ ነው። እንደሚመስለኝ የሚያምሽ በምትመገቢው አንድ የሆነ ምግብ ምክንያት ሳይሆን አይቀርም። አንቺ ሙያሽ የምግብ ስራ አይደል ለምን ስትበየው የሚስማ ማሽን ምግብ አትፈልጊምና ለሌሎችም አታጋሪም አለኝ። አሀ ይሄም አለ እንዴ ይሉና አማንዳ ሀስ ስራዬ ብለው በሚሰሩት ምግብ ውስጥ አዘውትረው የሚጠቀሙባቸውን ነገሮች በቅርበት መከታተልና ማጥናት ጀመሩ። we all ብዙ ጊዜ ልንጠቀምባቸው የማይገቡ እንደ ነጭ ስኳር ከመጠን በላይ የሆነ ካፌን መውሰድ እንደሌለብን ብዙዎች የሚያውቁት ነው። የአጥንት መገጣጠሚያ ቁርጥማት አርትራይተስ የሚያስቸግረው ሰው ቲማቲም፣ ቃሪያና ኤግ ፕላንት የመሳሰለውን መብላት ሊያሳምመው ይችላል። የኔን ፍላጎት የሰውነት መቆጣትን በሚከላከሉ ነገሮች የተሰራ ምግብ በደንብ እንዲጥም ተደርጎ መሰራት እንደሚችል ሰዎች እንዲረዱ ለማድረግ ነበር። አረንጓዴ ቅጠላ ቅጠልነት ያላቸው አትክልትን በብዛት እጠቀማለሁ። ቅመማ ቅመምና ያልደረቁ ማጣፈጫ ቅጠላ ቅጠሎችንም ጠቃ አድርጌ እጨምራለሁ። በብዛትም እንደ ብርቱካን፣ ሎሚ የመሳሰሉ ፍራፍሬዎች፣ ማር በመጠኑም እጠቀማለሁ። ይህን በፋብሪካ የተዘጋጀ ነጩን ስኳር ግን ፈጽሞ ምግቤ ውስጥ አላስገባም። አማንዳ ሀስ በዚህ መጽሐፋቸው ሙሉ በሙሉ ከተክል አስተዋጽኦ አማንዳ ሀስ በዚህ መጽሐፋቸው ሙሉ በሙሉ ከተክል ተዋጽኦዎች ብቻ የሚዘጋጁ በእንግሊዝኛ ቪገን የሚባሉትን ምግቦች አሰራር በብዛት ያስተምሩበታል። በስጋ ለመስራት ለሚፈልጉም ብዙ አሰራር ያሳያሉ። አማንዳ ምንም እንኳን ብዙዎች በሰውነት መቆጣት እንዳንጠቃ የሚረዱ ምግቦችን ለመመገብ የሚሞክሩ ሰዎች በብዛት ስጋ ባይመሉም በመጠኑ ከተበሉ ጠቃሚ የሆኑ ከእንስሳት የሚገኙ ፕሮቲኖች መኖራቸውን ለማስረዳት ፈለግኩ። ሳር ስለሚመገቡ በሬዎች ስጋ ብዙ አጠን ነው። በጣም የሚገርመው ነገር ሳልመን ከሚባለው አሳና ከሌሎች ብዙ ቅባት ያላቸው አሳዎች የምናገኛቸው ለሰውነት ጠቃሚ የሆኑ ኦሜጋ ስሪ እና ኦሜጋ ሲክስ ፋቲ አሲድ የሚባሉት ንጥረ ነገሮች ሳር ከሚመገቡ ከብቶች ስጋ በብዛት ይገኛል። በማናቸውም የሰውነት መቆጣት ተከላካይ ምግብ ውስጥ ከመቶ ሃያ ግራም ያነሰ ስጋ ቢጨመርበት እንደሚጠቅም ብዙ ሐኪሞች ይመክራሉ ይላሉ ደራሲዋ፣ የምግብ ባለሙያ። እሳቸው ከሁሉም ግሩም ብለው ከሚወዷቸው የምግብ አይነቶች አንዱ ግን በብዙ እርድ ተቀምሞ የሚሰራው የዶሮ ምግብ ነው። ካንትሪ ካፕቴን ቺክን ይሉታል። አያቴ ትሰራልኝ ነበር። የዘር ሀረጋቸው ከህንድና ከሌሎች የእስያ አካባቢዎች እና ከፈረንሳይ የሆኑ ሰሜን ካሮላይና፣ ቻርልስተን፣ ሳቫና አካባቢ የሰፈሩ ሰዎች ይሰሩት የነበረ የምግብ አይነት ነው። እርድና ቁንዶ በርበሬ ይገባበታል። እርድ ለሰውነት መቆጣት ህመም ጠቃሚነቱ በብዙዎች የሚታወቅ ነው ይላሉ። በደንብ ወደ ሰውነታችን ዘልቆ እንዲገባም ቁንዶ በርበሬ መጨመሩ ይረዳል ይላሉ ደራሲዋ። ለጣፋጭ ምግቦች መስሪያ ደግሞ ከኮኮነት የሚሰራውን ዘይት መጠቀምን ነው የሚመክሩት የኮኮነት ዘይት የደም ውስጥ ቅባት ኮሌስትሮልን ለመቀነስ ይጠቅማል። የጆርጅ ዋሽንግተን ዩኒቨርሲቲው የሕክምና ረዳት ፕሮፌሰር በርናርድ ብዙ ሰው ጤናማ አመጋገብን አስፈላጊነት እየተገነዘበ መምጣቱ እንደሚያስደስታቸው ይናገራሉ። ሙሉ በሙሉ ከተክሎች ተዋጽኦ የተሰራ ምግብ መመገብን ነው እኛ ሁልጊዜም የምንመክረው። ለውዝ መሰሎች፣ ጥራጥሬዎች ለጤና ጠቃሚ መሆናቸውን አበክረን እንመክራለን እና ቅባትን መተው የሚያሳዝነው የሕክምናው ዓለም በብዛት መድኃኒት በማዘዝ ላይ የሚተማመም መሆኑና ከተፈጥሮ የሚገኙትና መድኃኒት ከመውሰድ የሚሻሉትን ደግሞም ለዘለቄታውም ከኪኒኑ የተሻለ ውጤታማ የሚሆኑትን ነገሮች ችላ ማለታችን ነው። የዚህ ዘገባ አቅራቢ ፋይዛ ኤልማስሪ እንዳለችው ይህ ዲ አንቲ ኢንፍላሜሽን ኩክቡክ የተሰኘው አዲስ መጽሐፍ ምግብ መድኃኒታችሁ፣ መድኃኒታችሁም ምግባችሁ ይሁን የሚለውን ጥንታዊ ምክር ዛሬም ቢሆን ጠቃሚ መሆኑን ለአሁን ዘመን ሰው ለማሳወቅ የታለመ ነው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አንዳንድ አጠራጠር ያሉ መረጃዎችን ላካፍላችሁ። ከኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይት ኢትዮሜት ጂኦቪ ኢቲ አሁን ስቱዲዮ ውስጥ ሆኜ ባገኘሁት መረጃ መሰረት በኢትዮጵያ ነገ በአብዛኛው ኢትዮጵያ ዝናባማ እንደምትሆን ነው የሚያሳየው ከፊል ደመናማ ከሚሆነው ከጎዲያ አካባቢ በስተቀር። የአዲስ አበባ ከፍተኛ ሙቀቷ 20፣ ዝቅተኛው 13 ነው የሚሆነው፣ 13 ዲግሪ ሴልሽስ። በኢትዮጵያ ከፍተኛው ሙቀት የሰመራው ከፍተኛ 39፣ ዝቅተኛው ደግሞ የባሌ ሮቤው ዝቅተኛ 11 ዲግሪ ሴልሽስ ነው የሚሆነው። አንድ የዩናይትድ ስቴትስ ዶላር 21 ብር ከ80 ሳንቲም ተመንዝሯል። ዛሬ የመግዣ ዋጋ 22 ብር ከ35 ሳንቲም ነው ለባንኮች። እንደዚሁም አንድ የዩሮ 24 ብር ከ37 ሳንቲም ነው። አንድ የእንግሊዝ ፓውንድ 28 ብር ከ36 ሳንቲም ነው። የዛሬ ምንዛሬ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ ለመንግስት ተጠያቂነትና ግልጽነት መርህ ከፍተኛ ዋጋ ትሰጣለች በማለት የአሜሪካ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብቶችና የሰራተኛ ጉዳይ ረዳት ሚኒስትር ማይክል ኮዛክ ባለፈው ሐምሌ ወር ለአሜሪካ ሀገሮች ድርጅት ያሰሙትን ንግግር በመጥቀስ የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። በመላው የምዕራቡ ክፍለ ዓለም አሁን በጣም ወቅታዊ በሆነና ታይቶ በማይታወቅ ደረጃ በስልጣን የባለጉ ለፍርድ ሲቀርቡ ጋዜጠኞች ተጠያቂነት የማይሰማቸውን ሲያጋልጡና ዜጎች በሰላማዊ ሰልፎች ሙስናን ሲቃወሙ ይታያል ብለዋል። በላቲን አሜሪካ ለምሳሌ ህጻናትን ሊመግብ ትምህርት ቤቶችን ሊገነባ መዋቅሮችን ሊያሻሽል የሚችል በሚሊዮኖች የሚቆጠር ገንዘብ በሙስና እንደሚዘረፍ ዜጎች ያውቃሉ። ሙስና የኢኮኖሚ እድገትን ያቀጭጫል። በአንድ ሀገር አንዱን ከበርቴ ሌላውን ያጣ የነጣ ደሃ በማድረግ ህዝብን ያበላልጣል። ሙስና የተደራጀ የወንጀል ስራን ያበረታታል። ለአንድ ሀገር አለመረጋጋትን ይፈጥራል። የሰብአዊ መብት ጥሰቶችን ይደግፋል፣ ያበረታታል ይላል ርዕስ አንቀጹ። ስለዚህም ነው በምዕራቡ ክፍለ ዓለም ዙሪያ ህዝቦች የተሻለ አስተዳደር ያለህ ብለው ተደራጅተው የሚጠይቁት በዲሞክራሲያዊና በሰላማዊ መንገድም ለውጥ ማምጣት እንደሚችሉም እየተገነዘቡት ነው ብሏል እርስ አንቀጹ። እንዲህ ሲል ይቀጥላል የግልጽ አስተዳደር አጋርነት በሚባለው አካል አማካይነት መንግስታት ለተጠያቂነትና ለግልጽነት በቁርጠኝነት እንደሚሰሩ ለህዝቡ ሊያሳዩበት ችለዋል። ይህንን ታሳቢ በማድረግ ዩናይትድ ስቴትስ ሆንዱራስ ውስጥ የሲቪሉ ማህበረሰብ ድርጅቶች የጸረ ሙስና እንቅስቃሴያቸውን ከጊዜ ወደ ጊዜ በማጠናከር የህዝቡን ድምፅ አጉልተው እያሰሙ መሆኑን ትደግፋለች ካለ በኋላ ርዕሰ አንቀጹ የአሜሪካ ሀገሮች ድርጅት ኦኤኤስ ሆንዱራስ ውስጥ ሙስናንና በወንጀል አለመጠየቅ እንዲወገድ የሚሰራ ተልእኮ ማቋቋሙ ዩናይትድ ስቴትስን አስደስቷታል ብሏል። ዩናይትድ ስቴትስ ይህንን መርሃ ግብር ለማገዝ አምስት ነጥብ ሁለት ሚሊዮን ዶላር ማዋጣቷንም ገልጾ ይህ እርዳታ ሆንዱራስ ውስጥ ስር የሰደዱ የሙስና መረቦችን ለመታገልና ና የህግ የበላይነት እንዲሻሻል ትልቅ አስተዋጽኦ እንደሚያደርግ አብራርቷል። በጓቴማላም የሚመሰገኑ ጥረቶች ተካሂደዋል ይላል እርስ አንቀጹ ሲቀጥል በዚያች ሀገር በወንጀል አይጠየቂነትን የሚታገለው የተባበሩት መንግስታት ድርጅት ኮሚሽን ሙስናንና በጥፋት አለመጠየቅን መዋጋቱን ቀጥሏል ካለ በኋላ የሕግ የበላይነት ማስከበር አቅሟን ለማጎልበትም እየሰራ መሆኑን ገልጿል። ይህ ኮሚሽን የሕግ የበላይነት ጉዳዮች ሁነኛ ጠበቃ በመሆኑና የፍትህ ስርዓት ለውጦች ዋና አንቀሳቃሽ እንደመሆኑ በወንጀል ከመጠየቅ በሚያመልጡ ወንጀለኞች ግፍ ሰለባ ለሆኑና ለከሳሽ አቃቢ ህጎች ጠንካራ አጋር ነው ብሏል። እነዚህ ስኬቶች እየተመዘገቡ በመሆኑም አለ፣ ዩናይትድ ስቴትስ የተጠያቂነት የግልጽነትና የዲሞክራሲ መርሆች በተቀረውም የክፍለ ዓለሙ አካባቢዎች እንዲስፋፉ ለመስራት ትተጋለች በማለት የዛሬው ርዕሰ አንቀጽ ጽሁፉን ያጠቃልላል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች የዛሬ ዝግጅታችን በዚሁ ተጠናቀቀ። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። ስናስተናግዳችሁ የቆየነው ሰሎሞን አባተና ቆንጂት ታዬ ነን። እንግዲህ እስከ ዝግጅታችን ፍጻሜ ድረስ የዘሪቱ ከበደን የኔም አይኔ አይቷል ልንጋብዛችሁ። ፕሮግራሙ ስትመራ የነበረችው ብርሃን ኃይሉ እንዲሁም ቴክኒሻኑ ከርቲስ ባይነም ነው። ጤና ይስጥልን። ደህና ደርሁ።